ዶክተር አብይ አህመድ የጠቅላይ ሚኒስትርነቱን ስልጣን ከአቶ ኃይለማርያም ደሳለኝ ከተረከቡ በኋላ በመጀመሪያ ቀን በምክር ቤት ባደረጉት ንግግር ተቃዋሚ ፓርቲዎችን ጨምሮ ብዙዎች የለውጥ ተስፋ እንደጣሉባቸው ሲገልጹ ቆይተዋል። የመላው ኢትዮጵያ አንድነት ድርጅት መያድ ተስፋ ከጣሉ ፓርቲዎች መካከል አንዱ እንደነበር የድርጅቱ ምክትል ሊቀመንበር አቶ ሙልጌታ አበበ ለዶይቼ ቬለ ተናግረዋል። በትናንትናው ዕለት ጠቅላይ ሚኒስትሩ በምክር ቤቱ ያጸደቁት የ16 ነባርና የአዳዲስ ካቢኔ አባላት ሹመት ግን አቶ ሙሉጌታን አላስደስታቸውም። ትላንትና ባደረጉት ላይ ግን ብዙም ለውጥ የታየበት ወይም የለውጥ ሽታ ያለው አይደለም ያሉትን ነው። ከአንዱ ወደ አንዱ ሽፍት የማድረግ ነገር ነው የታየውና፣ አዲስ የሚባሉትም አዲስ አይደሉም፣ በምክትልነት የቆዩ በዚያው ትንሽ ውስጥ ያለፉ ናቸው እና እኛም በዚህ ካቢኔ አወቃቀር ላይ ቢያንስ ፖለቲከኞች ያልሆኑ ሀገር ወዳድ የሆኑ የድርጅት አካል ያልሆኑ ለሀገራቸው ሊሰሩ የሚችሉና ሙያ ያላቸው ባለሙያዎችን ያካተተ በዚያዜር ይኖራል የሚል ነበረው ግምታችን። አቶ ሙሉጌታ የሴቶች ተሳትፎ በተወሰነ ደረጃም ከነበረው ከፍ ማለቱ አዎንታዊ ነው። አጠቃላይ የካቢኔ አወቃቀሩ ግን ከፖለቲካ ወገንተኝነት ይልቅ ሀገር ወዳድ ባለሙያዎች ቢካተቱ የተሻለ ለውጥ ይመጣ እንደነበር ያስረዳሉ። ለዚች ሀገር ለውጥ ሊያመጣ የሚችል ስለ ኢንዱስትሪ ሙያ ያላቸው ስለ ግብርና ሙያ ያላቸው መስራት የሚችሉ ማሰራት የሚችሉ ከፖለቲካው ነጻ የሆኑና እንደዚህ ለዚች ሀገር የሚያስቡ እቺ ሀገር የምትፈልጋቸውና እቺን ሀገር የሚፈልጉ ሰዎች ቢሳተፉበት በዚህ አደረጃጀት ላይ በትንስ መሬት ላይ ታደ የሚለው ነበር። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ምክትል ሊቀመንበር አቶ ሙላቱ ገመቹ በበኩላቸው አዲሱ ጠቅላይ ሚኒስትር አቅምና ችሎታ ያላቸው ወጣት መሪ መሆናቸው ይበል የሚያሰኝ ቢሆንም ከተመረጡበት የፖለቲካ ድርጅት አካሄድ አንጻር ግን የአሁኑ ካቢኔ ምስረታም ይሁን ሌሎች ተግባራት የህዝቡን ጥያቄ ይመልሳል የሚል እምነት እንደሌላቸው ይናገራሉ። የሄድበት የነበረው ልማታዊ መንግስት ነው። ልማታዊ መንግስት ደግሞ አብዮታዊ ዲሞክራሲን የሚከተል ልማታዊ የሆነ መንግስት ነው እና ዶክተር አብይ ይህንን ለማሰሰብ ነው የተመረጡት ኢህአዴግ የሚያስመረጣቸው። ስለዚህ ከኢህአዴግ ድርጅቶች ውስጥ በጣም ወጣት የሆነ ስልጣን የያዘ ለዛ ብቁ ዝግጅት፣ የትምህርት ዝግጅት ያለው ችሎታ ያለው ሰው ነው። እንግዲህ ይሄ እንዳለ ሆነው ህዝብ የሚጠይቃቸውን ጥያቄዎች መሰረታዊ የሆኑ ጥያቄዎችን ለመመለስ ገና በጥያቄ ምልክቱ ያለን አሁን እኛ ከሰዎች ችግር አይደለም፣ ከባለስልጣናት ችግር ሳይሆን ከስርዓቱ ነው። እንደ አቶ ሙላቱ በአሁኑ ወቅት ጠቅላይ ሚኒስትሩ ከካቢኔ ሽግሽግ ይልቅ የአስቸኳይ ጊዜ ዋጁ እንዲነሳና የቀሩትን ታሳሪዎች እንዲፈቱ ቢያደርጉ ለውጡ የሚታይ ይሆን ነበር ነው ያሉት። ሌላው ዶቼ ቬለ ያነጋገራቸው የአረና ለአንድነትና ለዲሞክራሲ ፓርቲ የሕዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ናቸው። እሳቸው እንደሚሉት አዲሱ ጠቅላይ ሚኒስትር ተሿሚዎችን ከመምረጥ አንጻር ከቀደሙት ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የተሻለ ነጻነት እንዳላቸው አስተውለዋል። ያም ሆኖ ግን ሰዎችን ከመለዋወጥ ባለፈ የህብረተሰቡን ጥያቄ መመለስ የአዲሱ ካቢኔ ስራ ሊሆን ይገባል ሲሉ ነው የገለጹት። በተለያዩ አካባቢዎችም የተንቀሳቀሱ የሚያስማቸው ንግግሮችም ጽሉ ናቸው፣ የሚያነሳሱ ናቸው ንግግሮቻቸው። ይህ ንግግር ወደ ተግባር ወደ መሬት ወርዶ ህብረተሰቡን ማገልገል ሲቻል ነው ለውጥ መጣኝ ማለት የሚቻለው እንጂ የህወሀት ቦታ በኦህዴድ መያዙ ራሱ የህዝቡ ጥያቄ ውጭ ምላሽ ሊሆን አይችልም። ግን በተወሰነ መልኩ ግን በኢሕአዴግ የነበረ ፉክክር ሊቀንሰው ይችላል። በዛኛው ጊዜ ሲያየ ነበረው የህወሀት የበላይነት አለ የሚባለውን ጥያቄ ሊመልስ ይችላል። ዝርዝር ግን የህብረተሰቡ ጥያቄዎች መመለስ ይጠበቃል ከጠቅላይ ሚኒስትሩ አዲሱ ካቢኔ። ጠቅላይ ሚኒስትሩ ስልጣን ከተረከቡ ካለፉት ጥቂት ሳምንታት ወዲህ በኢትዮጵያ ሶማሌ፣ በአምቦ፣ በመቀሌና በአዲስ አበባ ከተሞች ህብረተሰቡን ያነጋገሩ ሲሆን በዛሬው ዕለትም ጎንደርን ጎብኝተው ወደ ባህር ዳር ማምራታቸው ታውቋል።